የቀድሞ የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ በከፍተኛ ፍርድ ቤት ጥፋተኛ ተብሎበት የነበረው የሽብር ወንጀል ተጭሮ በመደበኛ ወንጀል ድንጋጌ ተፈርዶበታል። አስቀድሞ የተፈረደበት የእስር ቅጣትም በሶስት ዓመት ቀንሷል። የአቤት ባይ ጠበቃ ውሳኔው በበታች ፍርድ ቤት ከተሰጠው የተሻለ ቢሆንም አሁንም ቅሬታ እንዳላቸው አስታውቀዋል። መለስካቸው አማሀ ነው ዝርዝሩን የላከልን። የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በቀድሞው ሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ላይ የበታች ፍርድ ቤት በተከሰሰበት የጸረ ሽብር ወንጀል የህግ ድንጋጌ ጥፋተኛ ነው ሲል ያስተላለፈበትን ውሳኔ ሻረ። ቀደም ሲል የፌዴራሉ ከፍተኛ ፍርድ ቤት አቶ ዮናታን ተስፋዬ ሽብርተኝነትን አበረታቷል በሚል በቀረበበት ክስ የአቃቢ ህግን ማስረጃ በበቂ ሁኔታ አላስተባበለም ወይንም አልተከላከለም በሚል ጥፋተኛ ነው ብሎት ነበረ። ከዚያም ተከትሎ ፍርድ ቤቱ በአቶ ዮናታን ተስፋዬ ላይ የስድስት ዓመት ከስድስት ወር እስራት ቅጣት ጥሎበታል። አቶ ዮናታን ተስፋዬ በጠበቃው አቶ ሽብሩ በለጠ አማካይነት በተሰጠበት ውሳኔ ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤቱታውን አቅርቧል። አቶ ሽብሩ በለጠን አቤቱታውን ለአድማጮች እንዲያስታውሱልኝ ጠይቄያቸዋለሁ። አንደኛ የወንጀል ድርጊት አልተፈጸመም ዮናታን በፌስቡክ ከጓደኞቹ ጋር ያደረገው ልውውጥ ሀሳቡን በነጻነት የመግለጽ መብቱን ተጠቅመው ሀሳቡን ያካፈለበት እንጂ ከዛ ያለፈ በሕትመት የወጣ የሽብርተኝነት ማበረታታት ድርጊትም አይደለም፣ ሌላም ወንጀል አይደለም። ስለዚህ በነጻ እንዲሰናበትልን። አንድ በነጻ ሊሰናበት አይገባ የሚባል ከሆነ ድርጊቱ የሽብርተኛ ድርጊት አለመሆኑም ፍርድ ቤቱ አረጋግጦ የሽብርተኝነት ድርጊት አይደለም በማለት ድርጊት የሚመጥን ነው ልክ ጥፋተኛ እንዲል። በሌላ በኩል ደግሞ በሽብርተኝነት የተሰጠው የቅጣት ውሳኔ ቀደም ሲል ስድስት አመት ከስድስት ወር በጣም ይበዛ ነበር። ስድስት ማቅለያዎችን አቅርበን ነበር። ሶስቱን ብቻ ነው የስር ፍርድ ቤት ወስዶ የነበረው በስር ፍርድ ቤት ድርጊቱን የድርጊት አፈጻጸሙን ቀላል ካለ በኋላ ግን የቅጣት ማቅለያ ስድስት አቅርበን ሶስቱን ወስዶ ሶስቱን ያልተቀበለበትን ምክንያት እንኳ ሳይገለጽ መወሰኑ አግባብ አይደለም የሚል ነበር። ጠቅላይ ፍርድ ቤቱ በነጻ ይሰናበትልን የሚለውን አማራጭ አልተቀበለውም። ይሁንና የስር ፍርድ ቤቱ አቶ ዮናታንም ጥፋተኛ ያለው ድርጊቱን በሚመጥን አንቀጽ አይደለም በማለት ከፀረ ሽብር ሕጉ አውጥቶ በመደበኛው የወንጀል ሕግ ጥፋተኛ ሊባል ይገባል ሲል ወስኗል። ጥፋተኛ የተባለበትንም የሕግ አግባብ ፍርድ ቤቱ ከሰጠው ትንታኔ አኳያ አቶ ሽብሩ አብራርተዋል። የሽብር ድርጊት አይደለም ከተባለ ድርጊቱ ምን ሊሆን ይገባል ብለው መርምሯል። በዚሁ መሰረት ዮናታን በፌስቡክ ከጓደኞቹ ጋር የገለጻቸው ሀሳቦች ከህገ መንግስቱ አንቀጽ 29ና ኢትዮጵያ ከተቀበለቻቸው ዓለም አቀፍ ስምምነቶች አኳያ ገደቡን አልፏል ብሎ አስቀምጧል። ገደቡን ስላለፈ ምን ይሁን የሚለውን አያይዞ በመደበኛ የወንጀል ህጉ አንቀጽ 257 መሰረት በአድማን መግፋፋት ጥፋተኛ ብሎታል። ፍርድ ቤቱ የሰጠውን ውሳኔ ተከትሎም በአቶ ዮናታን ተስፋዬ ላይ ቀደም ሲል በወታጅ ፍርድ ቤት የተጣለውን የስድስት ዓመት ከስድስት ወር ቅጣት ሽሮ ተከሳሽ እጁ ከተያዘበት ጊዜ ጀምሮ በሚታሰብ ሦስት ዓመት ከስድስት ወር የእስር ቅጣት ጥሎበታል። በአጠቃላይ በውሳኔው ላይ የተሰማቸውን ስሜት እንዲያካፍሉን አቶ ሽብሩ በለጠን ጠይቄያቸዋለሁ። እኔ ወደዚህ ይግባኝ ስመጣም ሆነ መጀመሪያ ውስር ፍርድ ቤት ስከራከር ድርጊቱ ከሽብር ጋር የሚያያይዘው ነገር የለም ነው ይህንን በዚህ ፍርድ ቤትም በመረጋገጡ አንድ ነገር ነው። ሌላኛው ይሄ ከጓደኞቹ ጋር ሀሳቡን የገለጸበት ነው። ለሕዝብ በአደባባይ የተለቀቀ አይደለም። በህትመት የተሰራጨ አይደለም። ከህትመት ይልቅ መልእክት ነው። ይሄ የድረ ገጽ የጓደኛሞች ጉዳይ ነው። ያንን ደግሞ በማስረጃ ያስረድተነዋል። በዚህ ረገድ እንደዚህ ለሕዝብ የተላለፈ ተደርጎ መወሰዱ ደስ አላሰኘኝም። ቅሬታም አለኝ። ግን በዝርዝር ውሳኔውን ላይ ፈልጋለሁ። ቅጣቱ መቀነሱ፣ አንቀጹ ከሽብርተኝነት መውጣቱ፣ ይሄ የጠየቅነው አንዱ ዳኝነት ነው። በአማራጭ የጠየቅነውም ቢሆን ከሞላ ጎደል በዚህ መልኩ የተሰጠው ውሳኔ ከከፍተኛው በጣም የተሻለ ነው። ግን አሁንም ቢሆን ሙሉ ይዘቱን የውሳኔውን ማየት ያስፈልጋል። ከዛ ውስጥ ደግሞ በሚቻለው መጠን በተለይ በተለይ ይሄ ከጓደኞቹ ጋር የተለዋወጠው መልእክት በህትመት እንደፈጸመው ተደርገው የመወሰዱ ጉዳይ እና በሐሳብ ሐሳብን በነጻነት የመግለጽን ጉዳይ በተመለከተ መሰረታዊ የህግ ትርጉም ስህተት ካለ ወደ ሰበር የሚካሄድበት ሁኔታ አለ። ያንን ለማለት ግን አሁን አስቀድሞ ውሳኔውን በዝርዝር ማየት ያስፈልጋል። በጣም አመሰግናለሁ። በጣም አመሰግናለሁ።